የኢደል አድሃ አረፋ በዓል አከባበር ከንጋቱ 12 ሰዓት በመድፍ ተኩስ የተጀመረ ስርዓቱ በአዲስ አበባ ስቴዲዮም ተከናውኗል። እንደ ተለምዶ ሁሉ በርካታ የሙስሊሙ ህብረተሰብ እለቱን ለማክበር የተገኘ ሲሆን የዘንድሮውን ለየት የሚያደርገው ከወቅቱ የሀገሪቱ ሁኔታ ጋር በተዛመደ መልእክት መተላለፉ ነው። ይህንንም አጉልተው ከመድረክ ያሰሙት ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ ናቸው። ቢፈናቀል የሚወዳለ፣ ቢደማ የሚወዳለ፣ ቢሰደብ የሚወዳለ፣ ቢዋረድ የሚደሰታለ፣ ቢዘረፍ የሚደሰታለ፣ ቢገደል የሚደሰታለ፣ ልጆቹ ቢገደሉ የሚፈልጋለ የለም። ይህ ተሆነ ሌላውን ለምን እንሰድባለን? ለሌላውንም ለምን እናወግዛለን? ሌላውን ለምን እናደማለን? ሌላውን ለምን እንዘርፋለን? ሌላውን ለምን እንገላለን? የአገራችን ህዝብ በአጠቃላይ ከይህ መቆጠብ ሃይማኖታዊ ግዳጅ ነው። አገራዊ ተግባር ነው። ሙስሊማዊ ተግባር ነው። መንግሥታዊ ተግባር ነው። ህዝባዊ ተግባር ነው። ዋንፊቁ ሚማ ረዘቅናኩም ይላል እኛ ተሰጠናችሁ የሰጠናችሁ ሰዎች ላልሰጠናቸው ልታበሉ ልታጠጡ፣ ልትረዷቸው ይገባል ይላል አላሁ። ወደ አንድነት ነው የጠራው። የሙስሊም መሪው ሃይማኖቱ ነው። በሃይማኖቱ ታልተከበረ ሃይማኖቱን፣ ታላከበረ፣ አገሩን ታላከበረ ከሙስሊም ውጭ ነው ተብሏል። ነቢያችን አለይ ሰላቱ ወሰላም مسلم ما لا يا مسلم ملاس يا سقط تبع سو ما يوجع ماي شجر ما يفطر نوبلوان شجر تفطر مسلم عيد اللهم مؤمن عيد اللهم يا نبي شنو يا የአላህ መልእክት አስተላልፍ ያለው በአስቸኳይ አንድነታችንን አክብረን ሰላማችንን አጎልብተን እምንመሰገን እንድንሆን አደራላለው አላህ ይገዘን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። በመቀጠል ንግግር ያሰሙት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ናቸው። የዘንድሮውን ያረፋ በዓል የምናከብረው ለከተማችን ተደማሪ የለጡ ኃይል የለውጥ እርምጃ የሆነው ነገር ግን ለዓመታት ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነቱን ለማጠናከር በጋራ መንቀሳቀስ በጀመርንበትና በጀመራችሁበት ወቅት ስለሆነ አዲስ የታሪክ ምዕራፍ ላይ መሆኑን ድምቀቱን እንደ ንጋት ብርሃን ያጐለዋል። ይህ አንድነታችሁና አንድነታችን ለከተማችን ውበት፣ ለከተማችን ሀብ፣ ለድከታችን ትልቅ አጋር ይሆናልና ይህን ላስተባበራችሁ ለመራችሁ መስዋዕቱን ላከፈላችሁ ወንድም እህት ኢትዮጵያውያን ከልቤ መነጭ ምስጋና ዬን አቀርባለሁ በስታዲየሙ የኢዳል አህዳ አረፋ በዓልን ለማክበር ከተገኙት ያሰባሰብኑ አስተያየቶች ኤርትራና ኢትዮጵያ ተለያይተው ለረዘመናት የቆዩ የተገናኙበት ወቅት ነው እዚህ ያለው ህዝብ ደግሞ ስትወስደው ልክ የአረፋ በዓል ላይ እንደቆመ ሁሉ በዓለም የነበሩ የተለያዩ አካባቢዎች እዚህ ሀገር ውስጥ በተለያየ ምክንያት ተለያይተው የነበሩ የአንድነትን አውጀው የአንድነት መንፈስን ተቀብለው እዚህ ተሰባስበዋል። እኛውም ወቅት የተለየ እጅግ በጣም የሚታወስና ታላቅ በዓል ነው። ለትልዚህ ታላቁ በዓል ላደረሰን ለአላህ ስብሓነሁ ተዓላ ሞቅ ደመቅ ያለ ምስጋናችን እናቀርባለን። በተለይ በተለይ በዚህ አይነት ሁኔታ እጅግ በጣም በጠዋት የመጣሁት 11 ሰዓት እኔ በግሬ መጥቻለሁ። ስነ ስርዓቱ ተሻው እስቴዲየሙ ሁሉም ነገር ምናልባት ማጋነን አይሆንብኝም በዓለም በዓለም ላይ እንደኛ ፈጣሪ የሚወዳት አገር የለችም። የተሰጠንን ጸጋ ኒዕማ ፈየንበጊ አነሽኩረላህ ዐዘወጀል ያ እስታዝ ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬሌ ራዲዮ ከአዲስ አበባ